ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ኃይል መገደል ህዝባችን እኮ የሚል ይኳራ ነበር። ማን ነው ለመሆኑ ያስተባበረው? ይሄንን ሰልፍ ማን ነው የጠራው? ዛሬ በኦሮሚያ የተቃውሞ ሰልፎች ተካሂደዋል። የሰው ሕይወት ጠፍቷል። ዘገባ አለን። ዝርዝሩን በ እለቱ አብይ ርዕስ እናቀርባለን። ወደ ሚቀጥለው ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡ ጥቅምት አንድ ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን። አብረናችሁ እናመሻለን። በቅድሚያ የምሽቱን ዜና እናቀርባለን። ቀደም ሲል እንደሰማችሁት ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ህይወት ማለፉ ተነግሯል አራቱ የሞቱት በሻሸመኔ አንዱ ደግሞ ጨለንቆ ውስጥ መሆኑን የአይን እማኞች ገልጠዋል በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት መቁሰላቸውንም የአይን እማኞች ገልጠውልናል ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም በአምቦ ከተማና በቦኬ የተደረጉት ሰልፎች ያለምንም ግጭት መጠናቀቃቸውንም የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ሻሸመኔ አካባቢ ተቃዋሞች መካሄዳቸውንና መንገዶችም መዘጋታቸውን አስታውቋል። የኤምባሲው መግለጫ በተቃዋሞቹ የሞቱ ሰዎች መኖራቸውንም አልሸሸገም። የዩናይትድ ስቴትስ ዜጎች ወደ ሻሸመኔ ከመሄድ እንዲቆጠቡ እንደ ሁልጊዜውና እንደ አስፈላጊነቱም ተገቢውን ጥንቃቄ እንዲያደርጉ ኤምባሲው መክሯል። የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል። በመላው ዓለም ከ130 ሚሊዮን በላይ የሚሆኑ ልጃገረዶች ዛሬም የመማር ዕድል እንደሌላቸው አንድ ጥናት አመልክቷል። ልጃገረዶች በአብዛኛው የትምህርት ዕድል የሚነፈጉባቸው ናቸው ከተባሉት አስር ሀገሮች መካከል ዘጠኙ በአፍሪካ የሚገኙ ሲሆን ከነዚህም አንዱ ኢትዮጵያ ናት። መለስካቸው አመሃ ዝርዝር ይዟል። ዋን ካምፔን የተሰኘ ድርጅት ያደረገው ጥናት እንደሚለው ከሆነ አሁን ያለው የልጃገረዶች ትምህርት ሁኔታ ድህነትን እንዲቀጥል የሚያደርግ ዓለም አቀፋዊ ቀውስ ነው። የጥናት ዘገባው ልጃገረዶች የትምህርት እድል ለማግኘት በእጅጉ የሚቸገሩባት አገር ደቡብ ሱዳን ናት ይላል። በዚህ ረገድ ደቡብ ሱዳን ማዕከላዊ አፍሪካ ሪፐብሊክንና ኒጀርን ታስከትላለች ሲል ዘገባው ይዘረዝራል። የዚህ ዋን የተሰኘው ድርጅት የጥናት ዘገባ የተባበሩት መንግሥታት ድርጅት አባላት የሆኑትን የ193 አገሮችን ዐሥራ አንድ ዐይነት የትምህርት መረጃዎች እንዳወዳደረ ይናገራል። በጥናቱ ዘገባ መሠረት ሴቶች ልጆች የትምህርት እድል ለማግኘት በእጅጉ ከሚቸገሩባቸው አስር የዓለም አገሮች መካከል ዘጠኙ የሚገኙት በአፍሪካ ውስጥ ነው፣ አንዷ ብቻ በእስያ ትገኛለች። አገሮቹ በመቶኛ በተሰጣቸው አነስተኛ ነጥብ ቅደም ተከተል ሲደረደሩም አንደኛ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ፣ ኒጀር፣ አፍጋኒስታን፣ ቻድ፣ ማሊ፣ ጊኒ፣ ቡርኪና ፋሶ፣ ላይቤሪያና ኢትዮጵያ ናቸው። ዘገባው አስሩንም አገሮች ደካማ መንግሥታት ወይንም ፍራጃይል ስቴትስ ብሏቸዋል። በደቡብ ሱዳን ከ6 እስከ 11 ዓመት ዕድሜ ካላቸው ሴቶች ልጆች መካከል የትምህርት ዕድል ያገኙት 73 በመቶ ብቻ እንደሆኑም ይህ ዘገባ ያመለክታል። የጥናት ዘገባውን አስመልክቶ ትምህርት ሚኒስቴር አስተያየት እንዲሰጥበት ጥያቄ አቅርቤ ነበረ። ይሁንና የጥናት ዘገባውን ዝርዝር አይተን መልስ እንሰጣለን እንጂ ዛሬ አስተያየት ለመስጠት እንቸግራለን ሲሉ ጉዳዩ ይመለከታቸዋል የተባሉት ወይዘሮ ኤልሳቤት ክስሰ መልስ ሰጥተውኛል። ወደፊትም እንመለስበታለን ብዬ ተስፋ አረጋለሁ። ዋን የተሰኘው ድርጅት ከስምንት ሚሊዮን በላይ በሆኑ አባላቱ በተለይ በአፍሪካ አህጉር ድህነትን ለማስወገድ የሚሠራ ፖለቲካዊ ውግንና የለኝም የሚል ቃፊር ድርጅት ነው። የድርጅቱ የወቅቱ ፕሬዚዳንትና ሥራ አስፈጻሚ የቀድሞዋ የዩኤስኤ አይዲ አስተዳዳሪ ጌል ስሚስ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው። አድማጮች ከዚሁ ዜና ጋር በተያያዘ ሰፋ ያለ ቅንብር በሁለተኛው አጋማሽ ይኖረናል። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2015 ከኢራን ጋር የተደረሰውን የኒውክሌር ስምምነት እንደማይቀበሉ በቀጣዮቹ ቀናት ውስጥ ይፋ ያደርጋሉ ተብሎ ይጠበቃል። ለዚህ ውሳኔያቸውም ለምክር ቤቱ የ60 ቀናት የጊዜ ገደብ በመስጠት ትሄራን ላይ የተጣለው የዩናይትድ ስቴትስ ማዕቀብ ስለሚቀጥልበት ሁኔታ ከውሳኔ ይደርሳሉም ተብሏል። ፕሬዚዳንቱ ይህን ጉዳይ በሚቀጥሉት አራት ቀናት ውስጥ መወሰን እንዳለባቸው ሕጉ ይጠይቃል። ዋይት ሀውስ ግን ቀደም ብሎ ሊወሰን እንደሚችልም ይናገራል። ፕሬዚዳንቱ ኢራንን አስመልክቶ ከአንድ አጠቃላይ ውሳኔ ላይ እንደደረሱ የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ አመልክተው፣ ኢራን መጥፎ ተዋናይ መሆኗን ግንዛቤ ላይ ደርሰናል ሲሉ ገልጠዋል ፕሬዚዳንት ትራምፕ ባለፈው ወር በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ከኢራን ጋር የተደረሰው የኒኩሌር ጦር መሳሪያ ስምምነት ለዩናይትድ ስቴትስ ትልቅ ማፈሪያ ብቻ ሳይሆን ወደ አንድ ወገን የአዳል ያጋደለ ኢፍትሃዊም ነው ብለው ማለታቸው አይረሳም። ካሊፎርኒያ ውስጥ በአሁኑ ጊዜ ያለው ቀዝቃዛ የአየር ጸባይና አነስተኛ ሙቀት ባለፈው እሁድ የተነሳውን ሰደድ እሳት ለማጥፋት ለሚጣጣሩ የእሳት አደጋ ሠራተኞች መልካም አጋጣሚ መፍጠሩ ተገለጸ። የካሊፎርኒያ የደንና የእሳት አደጋ ጥበቃ መከላከያ ሚኒስቴር በሰጠው ማስጠንቀቂያ ነፋሻና ቀዝቃዛ አየር ፈተና ሊደቅን እንደሚችል አመልክቶ ትላንት ማክሰኞ ማምሻው ላይ እሳቱ ከ46500 ሄክታር በላይ ማውደሙንም ገልጧል። ዛሬ ረቡዕ ባለሥልጣናት በሰጡት መግለጫ 17 ሰዎች መሞታቸውንና ወደ 1500 መኖሪያ ቤታቸውን እንዲሁም የንግድ ተቋማት ማቃጠሉን አስታውቀዋል። በርካታ የወይን ፋብሪካዎችም ያሉባቸውና የቱሪስት መስህብ የሆኑ የናፓና የሶኖማ አውራጃዎች በቃጠሎው ከተጎዱት ክልሎች መካከል ናቸው። ፕሬዚደንት ዶናልድ ትራምፕ ትላንት ማክሰኞ የፌዴራሉን እርዳታ አጽድቀዋል። ካሊፎርኒያ ብዙውን ጊዜ ለሰደድ እሳት የተጋለጠች ክፍለ ሀገር ብትሆንም የእሳቱ መንስኤ ምን እንደሆነ ግን ባለስልጣናት እስካሁን ያወቁት ነገር እንደሌለ ተነግሯል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የስፓይን ጠቅላይ ሚኒስትር ማሪያኖ ሮጃይ ዛሬ ረቡ በሰጡት ቃል ገሚስ ራስ ገዝ የሆነችው የካታሎኒያ መሪዎች ነጻነት አውጀው እንደሆን ማብራሪያ ያፈልጋሉ ማለታቸው ተሰምቷል። ጠቅላይ ሚኒስትሩ የመገንጠሉን ጥያቄ ለመወያየት አስቸኳይ የካቢኔ ሚኒስትሮች ስብሰባ ካካሄዱ በኋላ ሲናገሩ የካታሎንያን ራስ ገዛ አስተዳደር ለመሰረዝ ይህ አይነቱ ማብራሪያ በስፓኝ ሕገ መንግሥት መሰረት አስፈላጊ መሆኑን አመልክተዋል። የዛሬው ስብሰባ የተካሄደው የካታሎን መሪ ካርለስ ፒጅሞንት የነጻነት እወጃ በማድረጋቸው ሲሆን ይህም ማድሪድ ካለው መንግስት ጋር የተካሄደ ውይይት ባልነበረበት ሁኔታ እንደሆነ ተናግረዋል። አንድ የጠቅላይ ሚኒስትሩ ራጆ መንግሥት ቃል አቀባይ እንዳስታወቁት የካታሎን መሪዎች መገንጠል እንፈልጋለን ብለው ባወጁ ጊዜ ውይይት እንዳልተካሄደም አመልክተዋል። በሚያንማር ምዕራባዊ ራኪን ግዛት ያለው ዐመፅ የሮሂንጃ ሙስሊሞችን ከክልሉ ለማስወጣት ሆን ተብሎ በመንግሥት ኃይሎች ተቀነባብሮ እንደሚካሄድ የተባበሩት መንግሥታት ድርጅት አስታወቀ። የሚያንማር ወታደሮች በታጣቂ ቡዲስት ወሮበሎች በመታገዝ የሮሂንጃ መኖሪያ ቤቶችንና መንደሮችን በማጥፋት ብቻ ሳይወሰኑ በዚያ አካባቢ እንዳልነበሩ የሚያደርግና ደብዛቸውን የሚያጠፋ ጨርሶም እንዳይታወሱ ለማድረግ የሚካሄድ አመፅና እርምጃ ነው ሲል ረቡዕ ዛሬ ረቡዕ ጄኔቭ ላይ ይፋ የሆነው የድርጅቱ የሰብዓዊ መብቶች ቢሮ መግለጫ አመልክቷል። በመጨረሻም ነዋሪዎች የቻይናን ሉዓላዊነት የማስከበር ግዴታ አለባቸው ሲሉ የሆንግ ኮንጉ መሪ ኬሪ ላም ማሳሰቡ አሳሰቡ ማሳሰቢያው ለቻይና ግዛት የተሟላ ዲሞክራሲ መስጠት ያስፈልጋል የሚል መልእክት ለፖለቲካ አቀንቃኞች የተሰጠ ማስጠንቀቂያ ተደርጎ ታይቷል። ሚስላም ዛሬ ረቡዕ ለምክር ቤት ባደረጉት ንግግር ከፊል ራስ ገዝ የሆነችው ከተማ ነዋሪዎች የአገራችንን ሉዓላዊነት የሚዳፈሩትን መቃወም ይኖርባቸዋል ሲሉም ተናግረዋል። የሆንግ ኮንግ ነዋሪዎች የአገር ደህንነትን በተመለከተ ከሚታገሉ ወገኖች ጋር ትብብር ሊያደርጉ ግድ ነው ሲሉም ተናግረዋል። ለሰዓቱ የተዘጋጀው ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን በሁለተኛው አጋማሽ ከሚቀርቡ ዘገባዎች አንዱን ለቅምሻ ህዝብን ሰላም የሚነሱ በህዝብ ላይ ተቆቃ የሚፈጽሙ፣ ሰብአዊ መብት ላይ ረገጣ የሚያደርጉ፣ አገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተል አስፈላጊውን እርምጃ እንወስዳለን። ይህንን የምናደርገው ምንድን ነው አሜሪካ ትቅደም የሚለው መምሪያችን የሰብአዊ መብትን ወደ ላይ ከፍ ስለሚያደርግ ነው። ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጠቁ ደብዳቤ እዚህ ላይ ተመሰረተ ነው ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንደ ደቡብ ሱዳን ሁሉ በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የኢትዮጵያ መንግሥት ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ እንዲጣል ለዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጻፉትን ደብዳቤ አስመልክቶ ከተናገሩት የተወሰደ ነው። የኢትዮጵያን መንግሥት ምላሽም አግኝተናል። አቶ መለስ አለም፣ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም፣ እንዲሁም ችግሩን የበለጠ ያባብሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል። ዝርዝሩ በሁለተኛው አጋማሽ ዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የዕለቱ አብይ ርዕስ ቀደም ሲል በዜናው እንደገለጥ ነው፣ ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ሕይወት አልፏል። አራቱ ሻሸመኔ፣ አንዱ ጨለንቆ ውስጥ ነው የተገደሉት። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት ቆስለዋል። ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉት ሰልፎች ያለምንም ግጭት ተጠናቀዋል ብለዋል ምስክሮች። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ሻሸመኔ አካባቢ እንዳይሄዱ መሄድ ካለባቸውም ተገቢውን ጥንቃቄ እንዲያደርጉ አስታውቋል። የኤምባሲው መግለጫ በተቃውሞዎቹ የሞቱ ሰዎች እንዳሉም አልሸሸገም። የዩናይትድ ስቴትስ ዜጎችን በተመለከተና የኦሮሚያን ክልል በሚመለከት የዕለቱ አብይ ርዕስ እንደሚከተለው ይቀርባል። በኦሮሚያ የተለያዩ ከተሞች ውስጥ ዛሬ መካሄዳቸው የተነገረ ሰልፎች አጀማመራቸውም አፈጻጸማቸውም እንዲሁ የተለያየ ነበር የሆነው። ሻሸመኔ ከተማ ላይ ጠዋት የተጀመረው ሰልፍ ከአጀማመሩ ችግር እንዳልገጠመው እስከ ረፋዶ አራት ሰዓት አካባቢም ያለ አንዳች ግጭት መካሄዱን ስፍራው ላይ እንደነበሩ የነገሩኝ አንድ እማኝ፣ ሁኔታዎች ተለውጠው ወደ ህይወት መጥፋት የደረሰውን አጋጣሚ እንዲህ ሲሉ ገልጸውልኛል። ሰባት ሰዓት ሰላም ነበር። ሻሸመኔ ወደ ዲፖ የሚባል ሰፈር አለ። መከላከያ የሚገባ ካምፕ እዛ ሄዶ ልጆች ከመንገድ ወደ ሲያልፉ ወደዛ ተሰሳስኩበት ብ እዛ የሞተ አራት ሰው ነው የተመጣ እስከ ሰላሳ ሰው ይደርሳል። አሁን መልካዶ ያለ ሰው እዛ የሞተ አራት ሰው ነው። እዛ ተሳ የተደረገ እና የተመቶች ብዙ ናቸው። እዛ ይሉ በምንድን ነው የተመቱት? በጥይት ማን ነው የመታቸው? ማን የተኮሱት መከላከያ ናቸው። ለምን ተኮሱ እነሱ ልጆቹ በዛ በኩል እያለፉ ነበሩ። እሺ ያ ተኮዙ እነሱ ላይ እና ወደ አዋሳ የሄዱ ልጆች አሉ። ወደ ኩየራ ሆስፒታል የሄዱ ልጆች አሉ። ሰው መልካም ወዳይሞት አራት ሰው ደርሷል። ስንት ሰው ነበር የወጣው በጠቅላላው? ለሰልፉ አረም ከተማ ምን መልቀረም እንኳን ከተማ አለ ያለች ከአካባቢ ከተማ አካባቢ ገጠር የመጡ ሰዎች ብዙ ናቸው። ሀያ ሺ የሚደርስ እስም ከአራት ሰዓት ጀምሮ እስከ አስራ ሁለት በዚህ ሰዓት ማለት ነው። እስከ አንድ ሰዓት እስካሁን ልጆቹ አልገቡም። ውጭ ናቸው። የኦሮሚያ ፖሊሶች እየለመኑ ተማናቸው ኦሮሚያ ፖሊስ ከእኛ ጋር መሆኑ ነው። እኛን ለምነው ግቡ ብሎ ልጆች ያገቡ ነው። የኦሮሚያ ፖሊስ ያደረሰባችሁ ነገር የለም። ምንም ምንም ዱላ እራሱ በይጠላዝም ልጆች እነሱም የሚሄዱበት ፓትሮል ላይ ወጥቶ ድምፃቸውን ያሰሙ ነበር እና የፌዴራሉ ኃይሎች ዝም ብለው ነው ተነስተው መተኮስ የጀመሩት። ወታደሮቹ ዝም ብለው ነው ተኮሱት። የኦሮሚያ ፖሊሶች መጥቶ ነበር፣ ልጆቹን ለማናገር መጥቶ ነበር። ልጆች ተሰብስቦት ያናገሩ የተኮሶቹን ፖሊሶች ይዘናል እስር ቤት ነው አለ። እዛ መጣችሁ ማለት ትችላላችሁ፣ ጠዋት መሆን አሁን እነሱ ወደ ይቀርበዋል፣ ከህግ የሚጠበቅ ነገር ምን የለም እያሉ ነበር። እሱ እውነት ከሆነ እና አለ ህዝቡ እንደዛ በተለየ የተያዙ የታሰሩ ሰዎች አሉ ማለት ነው። የታስሮ እዛውም ካምፕ ነበር። እንደአጋጣሚ እዛ የፌዴራል ካምፕ ነው። ከዛ ውስጥ ነው እኮ ወጥቶ እኩል የተኮሱ ድርጅቶች ላይ እንጂ ሌላ ተስኩም አልነበረም። እና ቶጋጥ የሚባል ከአምፓ አለ ከዚ ምነ ወደ አዋሳ ማውጫ ከዛም የመጡ ሀይል ነበር። እነሱም አቦሶ ምንም እያልነበረ ግርግር አልነበረ። አቦሶ የሚባል ከተማ ላይ ትልቅ ሰው ሽማግሌ፣ አቦሶ ነው አለ ሜዳ ላይ ተመቶ ሆስፒታል ከገባ እንደገባ ነው ሞት። ትልቅ ሰው በጣም ሰባ አመት የሚሆን ሰው ነው። የት ሆስፒታል በጣም ትልቅ ሰው መንገድ እየሄድ መልካ ወዳ እንደገባ ነው ሞት። የተመጣው አቦሶ ላይ ነው ወደ ቶጋ ሚባል ካምፕ አለ ከዛም የመጡ አለ ፌዴራሎች፣ ራል የሚገቡ የት ሆስፒታል ነው የተወሰዱት? እነዚህ የተመቱ ሰዎች መልካ ወዳ ነበሩ። መልካ ወዳ ውጭ ሞተ አራት ሰው ነው ያየ። የተመቱም ሰላሳ ሰው ደርሰዋል ደርሰዋሉ። እና እዛ አካባቢ ኩየራ የምትባል ከተማ አለ፣ እዛም ሆስፒታል አለ። ወደዛ ሄዱ ሰው አለ፣ ወደ ሐዋሳም የሚሄዱ ሰው አለ። ኦፕራሰው የተደረገ ስድስት ጥይት ውስጥ ቀርቶ ኦፕራሰው የተደረገ የነበረ። ለመሆኑ የዚህ ሰልፍ ምክንያት ምንድን ነው? ለምንድን ነው ሰው የወጣው? ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ይል መገደል ህዝባችን ቁም የሚል ጓረ ነበር። ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ ማን ነው የጠራው? ምንም ጥሪ አልነበረም። ህዝብ ተደራጅቶ ያደረገ በቃ ህዝብ ሁሉምጽ ነበረ። እንደ ኦሮሚያ ነው ተደረገ። ግን የሞቱት ጋብቻ ነው። አምቦ ነበረ ወለጋ ነበረ፣ ሀረር ነበረ፣ ሁሉም ቦታ አለ እና ሰው ብድግ ብሎ ነው የወጣው ማለት ነው። ማንም ሙጣ ብሎ የጠራው የለም ያስተባብረው የፖለቲካ ድርጅት የሚሆን የመንግስት ባለስልጣን ወይም አካልም የለም ማለት ነው። የለም አውይ በቃ ይሄንን ቆሚያ ብሎ ነው ወጣው። ኦሮሚያ መንግስተኛ ከኛ ጋር ነበሩ፣ እኛን ሰላም እያስጠበቁ ነበሩ። ለአጋጣሚ ልጆች በብዙ ቦታ ስለሚመጡ እንደመጡ ወደ ካምፕ እዛ አካባቢስ ሲደርሱ ወደ ካምፕ ደረሰው ነው ሞት ከቶጋ የተጉሉበት ሰዎች አለ ከቶጋ የመጡ ወታደር ነበር የማከራከ እንደመጡ መንገድ ላይ ያለ ሰዎች እየመጡ ሜዳ ላይ ያለ ሽማግሌ ከቤት ስጥ ወደ ቤት ማመለስ የማይችል ሽማግሌ ነው የተመጣው። ነው እንኳን ስራ ሰልፍ መውጣት ያሉ አቅም ከቤት መጥቶ ወደ ቤት ማመለስ አቅም የሌለ ሰው ነው የተመጣው። ሜዳ ላይ እሱ ቁጭ ያለበት ቦታ ሁሉም ብሎ ተደረገ ነው እና ከዛ ተኩሱ እንዴት ቆመ? እንደምንም ኦሮሚያ ፖሊስ በኦሮሚያ ፖሊስ ድጋፍ ህዝቡን ከዛ ከልክሎ ወደ ላይ መልሶ ከእነሱ ሰፈር አርቆ ነው ሰዎቹ ቆመ። እነሱ ሰዎቹ በሄዱበት መጨረስ ይፈልጋሉ። አንድም አምስት ሺህ የሚደርስ ብላ ላይ እንደቱ ውስጥ ውስጥ ይተኮሳል። እየሄዱ አለ ምንም አላደረጉም። ምንም አላጠፉ። ወደ ካምፑ ለመግባት ሙከራ ያደረገ ማንም የለም። ወይም የወረወረ ማንም የለም። ማንም የለም። ኦሮሚያ ፖሊሶች ይሄ እንደሚፈጠስ ስለሚያውቁ ወደ የትም ወደ መንግስት እንትን እንዳጠጉ ብሎ ከኛ ጋር እየሄዱ ነበር። ዱላ አላዙም። በእጅ ብቻ ነው። ምንም ያዟቸው እንዳትወደ ወረዛ ብሎ እየከለክሉም ነበር። ሰውም እንደዛ እየደደለም ያ አላማ ምን ለም ደሞዞ ለመጀመሪያ መንገድ ማስጋት የሰው ንብረትን ለማበላሸት የወጣ አይደለሁም። እርሶ ለመሆኑ ህዝቦች ለምን ከሶማሌ መሀል ተነቅሎ ራሱን ንብረት ስሎ ለምን ወደዚህ ይገባሉ? እዚ ያሰራ ያለን በአንድ ባድና የተዳደርን ያለ እንደዛ ሆነ። ለምን የኦሮሞ መብት አይከበርም? ከሶማሌ ተፈጥኖ ለሚወጣ ለሚፍል ምፍክር ነበር። ሌላ ነገር የለው። ይሄ ድርጊቱ ይቆም የሚባል ነገር ነው። ዳንጋችን ይከበር። እስከ መቼ ነው ይሄ የኦሮሞ እንትን ዳንጋ ማይከበሩ? የሚል ምፍክር ነበር ሌላ ነገር የለም። ወይ ድንጋይ ወደ ሰው የለም እያለ ወደ አምስት ሺህ የሚደርሰው ነው በዛ በኩል እያለፈ ያለው ይህ ተተኮሰበት ነው። ባጃጅ እያነዳ ያለ ሽደር ነው ሞ ባጃጅ ማቁ ከባጃጅ እያነዳ ያለው ልጆች እሱ ባጅ ተሳፍሮ እንትን እያደረጉ ነበር። ከዛ ውስጥ መጡ። የሰባት አመት ልጅ የስድስት አመት ልጅ ነው አሁን ሆስፒታል ያለ። እርሶ ምንድን ነው ስራው? ሰራተኛ ነው። የምን ሰራተኛ? የመንግስት ሰራተኛ ነው ወይስ በግል ነው የሚሰሩት? አይደለሁም? የግል የሻሸመኔው ሰልፍ በዚህ በሰማችሁት ሁኔታ በሰላም ተጀምሮ በደም መጠናቀቁ ሲነገረን ጨለንቆ ላይ የነበረው ሁኔታ ከጅምሩም የግጭት ነበረ ቀድሞውንም ሰው ወደ አደባባይ እንዳይወጣ በአካባቢው ያሉ የጸጥታ ኃይሎች ወስደውታል ሲሉ ያነጋገርኳቸው እማኝ ነኝ ያሉ ሰው በገለጹልኝ የኃይል እርምጃ የአንድ ሰው ህይወት መጥፋቱን ነግረውኛል እርስ የት ነው ያሉት ጨለንቆ ነው ጣና መታ የሚባለው ወረዳ ዛሬ የሆነው ይንገሩኝ እስቲ። በዛ እርሶ ባሉበት አካባቢ ሰዎቹ ስፕሬሽን ለማውጣት ፈልጎ ማለት ነው፣ ሰላማዊ ሰልፍ ለመውጣት። አዎ፣ እሺ። በቃ ፖሊሶቹ ወጥቶ፣ ፌዴራል አለ፣ በቃ ጨፈጭፎ እንደማይወጣ አንዱ የሆን እብድ ነው መሰለኝ ተመቶ እርስዎ ሰልፍ ወጥተው ነበረ? ዛሬ ሲሞክሩ ገና ለመውጣት ሲሞክሩ እና ብዙ ሰው ነበረ የተጎዳው? እዛ በጥይት የተመታ አንድ ሰው ብቻ ነው፣ ግን ሌላ ይጨፈጨፍ ነው እንጂ። ለምንድን ነበር ሰልፍ ለመውጣት የወሰናችሁት? ድንበር ላይ ማነው የተለያየ ዘወርሞ ተፈናቅሎ ከፌደራል መንግስት ምንም እርምጃ ስላልወሰዱ ሰው በቃ ቁጣ ለማሳየት ነው። ለዛ ነው ወጡ። ለምሳሌ እዚህ ኤስፍ በጭና ስተን አካባቢ ኦሮናም የተለያዩ ኦሮሚያ ውስጥ ማለት ነው፣ ብዙ ሰው ነው የተፈናቀለ፣ ኦሮሚያ ውስጥ የገባም ማለት ነው። ይሄንን ሰልፍ ማን ነው የጠራው? የዛሬውን ማን ነው እንድትወጡ የጠየቃችሁ? ቀሮ ማለት በቃ እንዲህ ህዝቦች ናቸው የኦሮሚያ። በራሳችሁ ተነሳሽነት ነው? አዎ በራሳቸው ነው እንጂ ድርጅት አይደለም። የጠራችሁ የለም? ሌላ ያስተባበራችሁ አካል የለም። እንደው የተደበደበ ሰው ጉዳት የደረሰበት ሰው ስንት ይሆናል እንደው በግምት እርሶ የሰሙት ካለ? እንዳየሁት አንድ ሰው ብቻ ነው ያየሁት። ሌላ የተጨፈጨፉ ብዙ ነው ያሉ አላየሁትም። አንድ ሰው ያያዩት በዱላ የተመታ ነው ወይስ በጥይት የተመታ ነው? በጥይት ነው ሞቷል ተብለዋል፣ ግን እርግጥ አላውቅም። በሌላ በኩል ግን አምቦ ላይ የተካሄደው ሰልፍ ተጀምሮ እስኪጠናቀቅ ሰላማዊ እንደነበር የአፋን ኦሮሞ ዝግጅት ክፍል ባልደረባዬ ነሞዳ እንዲህ ማምሻውን ያነጋገራቸው አንድ እማኝ ተናግረዋል። ከኒ ጀልከቤ ጉያ ጉያ አራጊ ማቱሬ አሊኒት ጀልከቤ ቀሮ መጋላጋ ቶልትያ አደኑ ጋራጋ ደጌሳቱሬ ጉሩፒ ባየቱሬ ጉሩፖ የአምቦ ተቃውሞ ሰልፍ ዛሬ ነው የተጀመረው። መጀመሪያ የከተማ ወጣቶች ናቸው። በብዙ ብዙ ቡድን ሦስት አራት የሆኑ መፈክር ማሰማት የጀመሩት ሰልፈኛው በጣም ብዙ ስለሆነ ቁጥሩን መገመት ያዳግተኛል። በከተማዋ ሙሉ ነበሩ። የፖለቲካ መሪዎቻችን ከእስር ይለቀቁ፣ ድንበራችን ከወራሪዎች ይጠበቅ፣ የኦሮሞ ሕዝብ የሀገሩ ባለቤትነት ይከበር፣ ንብረታችንን አንነጠቅ የሚሉ መፈክሮችን ያሰሙ ነበር። ሻሸመኔና ጨለንቆ ላይ ጠፋ የተባለውን ሕይወትና የቆሰለውን ሰው ቁጥር ለጊዜው ከሦስተኛ ወገን ማረጋገጥ አልተቻለም። ሁኔታዎቹን አስመልክቶ ከመንግሥት አካላት ምላሽ ለማግኘት ሞክሬያለሁ። የኦሮሚያ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋን ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። ስልካቸው ይጠራል፣ አይነሳም። የዕለቱን አብይ ርዕስ ነበር የሰማ ነው። ወደ መጽሔቱ ክፍል እንሸጋግራለን። የኬንያው ተቃዋሚ መሪ ራይላ ኦዲንጋ እንደ አውሮፓ አቆጣጠር ጥቅምት 26 ከ2 ሳምንታት በኋላ መሆኑ ነው ከሚካሄደው ድጋሜ ፕሬዝዳንታዊ ምርጫ እንደማይወዳደሩ ባደረጉት ማግስት ዛሬ ተቃዋሚዎች ዋና ከተማዋ ናይሮቢ እና ኪሲሙ ውስጥ ሰልፍ አካሄደዋል። ድጋሜ ምርጫው በእቅዱ መሠረት ሊካሄድ ነው። ሕዝቡ የምርጫ ኮሚሽኑን የሚለውን እየጠበቀ ነው። የቪኦኤዋ ጂል ክሬግ ከናይሮቢ የላከችውን ዘገባ ቆንጅታ ታቀርባለች። ዛሬ በሺዎች የተቆጠሩ ተቃዋሚ ሰልፈኞች ናይሮቢ ጎዳናዎች ላይ ድምፃቸውን አሰምተዋል። በመጪው ድጋሚ ምርጫ እንደማይካፈሉ ትናንት ያስታወቁት ራይላ ኦዲንጋና ፓርቲያቸው የሚከራከሩት ከአራት ዓመታት በፊት እንደ ኤሮፓውያን አቆጣጠር በ2013 መሆኑ ነው። ጠቅላይ ፍርድ ቤቱ በሰጠው ውሳኔ መሰረት ከውድድሩ እሳቸው በመውጣታቸው ምርጫው መሰረዝ አለበት። ተሰርዞም ጠቅላላ ምርጫ ከመካሄዱ ቢያንስ ከሶስት ወር በፊት አዲስ የእጩ ተወዳዳሪ መረጣ ማካሄድ አለበት ብለው ነው። በዛሬው የተቃውሞ ሰልፍ ላይ የተገኙት ጆናታን አጋሲም ይህንን ይደግፋሉ። ሕገ መንግስታዊ መብታቸውን ነው እየተጠቀሙ ያሉት። ሕጉ ለጥቅምት አስራ ስድስት የተቀጠረውን ምርጫ በሌላ ዘጠና ቀናት ወደፊት እንዲተላለፍ ያደርጋል። ይህን ብቻ ነው የምናውቀው። ለጊዜው ግን የማይታወቀው ይኸው ነው ስለምን የምርጫ ኮሚሽኑ ከተቃዋሚ መሪው መውጣት በኋላ ምን እንደሚያደርግ አልተናገረምና። ምርጫውን በወጣው እቅድ መሰረት የነገ ሁለት ሳምንት ጥቅምት 26 ያካሂደው ይሆናል። ኦዲንጋ በፍላጎቶ ወጥተዋልና ፕሬዚደንት ኡሁሩ ኬንያታ አሸንፈዋል ብሎ ሊያውጅም ይችላል ነገሩ ዛሬ ደግሞ ይበልጡን ተወሳስቧል ሶስተኛው መንገድ የተባለ ህብረት መሪ ኤኮሮ አኮት የመጀመሪያው ምርጫ እንዲሰረዝ በገባው አቤቱታ ውስጥ ስለነበሩበት በመጪው ምርጫ ለመወዳደር ይችላሉ ብሎ ከፍተኛው ፍርድ ቤት ዛሬ ውሳኔ ሰጥቷል። የምርጫው ኮሚሽን የራይላ ኦዲንጋ ፓርቲ ባቀረበው ሙግት ተስማምቶ ፓርቲዎች እንደገና አዲስ ፕሬዝደንታዊ እጩ መረጣ እንዲያካሂዱ ሊያዝም ይችላል። ናይሮቢ ተቀማጭ የፖለቲካ ጉዳዮች ተንታኝ የሆኑት ባራክ ሙሉካ ይህኛው አማራጭ የሚበጅ ይመስለኛል፣ የጠቅላይ ፍርድ ቤቱ መመሪያ መከበር አለበትና ይላሉ። በዚህ ሁኔታ አገሪቱ በዘጠና ቀናት ውስጥ ለዚህ ውዝግብ ሁነኛ ማብቂያ ልታበጅለት ይቻላታል። ሌሎቹ አማራጮች ግን በበዛ ሙግት የምርጫው ሂደት መጓተት፣ የቁጣው ማየልና አሊያም ግራ መጋባትን መጨረሻቸው ያደረጉ ናቸው። ሼፈር አኮሬ ሲያሳ ፕሌስ የሚባል የፖለቲካ ተሳትፎ ድርጅት የፕሮግራም ኃላፊ ናቸው። የምርጫ ኮሚሽኑ አዲስ የእጩ መረጣ እንዲካሄድ አድርጎ ጠቅላይ ፍርድ ቤቱ የዘረዘራቸውን ችግሮች ካስተካከለ በኋላ ምርጫ ማካሄድ ይኖርበታል ሲሉ ይስማማሉ። በዚህ መሀልም ሼፈር ሀገሪቱ እንድትረጋጋ ይማጸናሉ። ኬንያውያን መራጮች ሁላችንም መረጋጋትና ዲሞክራሲያችን እንዲያድግ ግፊት እየተደረገ መሆኑን ማጤን አለብን። ስለሆኑት ነገሮች ሁሉ ሰዎች ለምን አሉታዊ አመለካከት እንዳደረባቸው መረዳት አልቻልኩም። ማለቴ አንድ እጩ ፕሬዝዳንት ከምርጫው ራሱን አገለለ ማለት የዓለም መጨረሻ አይደለም። የእጩ ፕሬዝዳንት ከምርጫው መውጣት አሁንም ህገ መንግስታችን ክፍተት እንዳለበት ይጠቁመናል። እነዚህ ክፍተቶች መደፈን አለባቸው። የኬንያ ጠቅላይ ፍርድ ቤት የምርጫ ኮሚሽኑ ባለፈው ምርጫ የፈጸማቸው የተዛቡና ህግን የተላለፉ አድራጎቶች እንዳሉ ጠቅሶ ውጤቶቹን እንዲሰረዙ ከወሰነበት ጊዜ ወዲህ ጉዳዩ በየቀኑ እየተጋጋለ ነው። በአሁኑ ወቅት ህዝቡ የኮሚሽኑን ቀጣይ እርምጃ እየተጠባበቀ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ ቀጣዩና የመጨረሻው ዘገባ እናልፋለን። በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው በኩል በሁለቱ ሀገሮች መካከል ሰላም ለማምጣት ጥረት መጀመሩን የዓለም አብያተ ክርስቲያናት ምክር ቤት አስታውቋል። በምክር ቤቱ የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሡ ለገሰ እንዳሉት ከምክር ቤቱ የተውጣጣ የልዑካን ቡድን ከኤርትራ የሃይማኖት መሪዎች ጋር ውይይት አድርጓል። ወደ ኢትዮጵያ ለመሄድም እቅድ ይዟል። ዶክተር ንጉሱን ከስዊዘርላንድ በስልክ ያነጋገራቸው እስክንድር ፍሬው ነው። ሐሳቡ እንዴት እንደተጠነሰሰ በማብራራት ይጀምራሉ። ዶክተር ንጉሱ ለነገሩ የኤርትራና የኢትዮጵያን ችግር ጉዳይ ለማለት ለማየት አልነበረም። ልኡካን አዘጋጅተን ወደዚያ እንድንሄድ ያደረግነው እኛ ባለን መላው ዓለም አብያተ ክርስቲያናት ምክር ቤት ዴሌጌሽን አዘጋጅቶ ከስምንት ሀገር ስምንት ሆነን ዴሌጌሽኑን የሚያዘጋጀው እኔ ነኝ፣ በእርግጥ ስራውም ስለሚመለከተኝ የሄድነው ነው። ከአስር ዓመት በላይ የኤርትራን ቤተ ክርስቲያን አባል የሆነችውን የኦርቶዶክስ ቤተ ክርስቲያን አልጎበኘንም ነበርና ይህ ደግሞ የአብያተ ክርስቲያናት ጉብኝት ከፖሊሲያችን አንዱ ነበርና በተለይ ከአስረኛው አሴምብሊ በሁለት ሺ አስራ ሶስት ኮሪያ፣ ደቡብ ኮሪያ ቡሳን ከተማ በተካሄደ አሴምብሊያችን አንዱ ውሳኔ ስለነበር እየተዘዋወርን መጎብኘት በአጋጣሚ የኤርትራ ቤተ ክርስቲያን በአንዳንድ ጉዳዮች መሄድና መጎብኘት አልቻልንም ነበር። አንዳንድ የምንፈልጋቸው ነገሮች ከሞላ ጎደል ተሟልተው ስለነበር በዚህ ሰዓት መሄድ ስለነበረብን ነው ዴሌጌሽኑ አዘጋጅተን ይሄድ ነው እንጂ የሁለቱን ሀገሮች ችግር ለማየት ብለን የሄድንበት ጉዳይ አልነበረም። ስለዚህ አሁን እየወጡ ያሉ ዘገባዎች የዓለም አብያተ ክርስቲያናት ምክር ቤት በሁለቱ ሀገሮች መካከል ሰላም ይወርድ ዘንድ ወይም ያለው የድንበር ውዝግብ ይፈታ ዘንድ ጥረት ጀምረዋል የሚለው ዘገባ ከእናንተ ከሄዳችሁበት አላማ ጋር የሚሄድ አይደለም ነው? አው በትክክል ነው። የሚሄድ አልነበረም። ከሄድንበት አላማ ጋር ጭራሽ የተገናኘ አልነበረም። ምክንያቱም አካሄዳችን አባል የሆነችውን ቤተ ክርስቲያን ለመጎብኘት፣ የስራ እንቅስቃሴዋን ለማየት ከአስር አመት በላይ ተራርቀን አልተጎብኛኝንም፣ አልተያየንም፣ አልሄድንም በተለያዩ ምክንያቶች እና ያንን በምን ደረጃ ላይ እንዳሉ፣ ምን እየሰሩ ናቸው፣ ምንስ ችግር አለባቸው፣ በእኛስ በኩል ምን የምናደርገው አስተዋጽኦ ይኖራል የሚለውን ጉብኝት ለማድረግ ነው። ወደ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንቅስቃሴ ያደረግ ነው። እነሱም አስፈላጊውን ወደ ሀገር ውስጥ የመግቢያ ቪዛ፣ ማንኛውም ነገር፣ ሁሉ ነገር ፋሲሊቴት ስላደረጉልን ሄደን ለመጎብኘት ቻልን። እዛ ከደረስን በኋላ ግን ያው በስብሰባ ላይ ኦርቶዶክስም ብቻ ሳይሆን ሌሎችንም ከካቶሊክም ሉትራ የሉትራን ቤተ ክርስቲያንም ባሉበት ሰፊ የጋራ ውይይት አድርጋ አንድ ቀን ግማሽ ቀን ወስደን ሰፊ የጋራ ውይይት ነው ያደረግነው። በዚህ ዙሪያ እዚህ ዙሪያ ሲሉ በሰላም ሁኔታ ላይ ማለት ነው? አዎ በሰላም ሁኔታው ላይ ከእነዚሁ ከአብያተ ክርስቲያናቱ ጥያቄው ተነሳ። እንዲያውም ሲነሳ እንዲያውም ኢትዮጵያዊም በዚህ ልኡካን ውስጥ መኖሩ ጥሩ ነው እና የሰላም ጉዳይ የሁለቱ ሀገሮች ጉዳይ ነው እና ስለዚህ በዚህ ጉዳይ ዙሪያ ብንወያይ በሚል በወቅቱ የነበሩት በስብሰባ ላይ የነበሩት የኤርትራ ካቶሊካዊት ቤተ ክርስቲያን ተወካይ የነበሩት ነበሩ ያነሱት እና እሳቸው በሰፊ ጉዳዩን አነሱ፣ አብራሩ። እንደገና ከዛ በመቀበል የኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ ከነበሩትም አንዱ ይህኑ ደግሞ በሰፊው አነሱ። ለተነሱ ጥያቄዎች ኢሹዎች፣ ነበሩ የተነሱ። የቦርደር ኮሚሽኑ ውሳኔ እንደዚህ ሆኖ ጸድቆልን፣ አልፎልን፣ በኢትዮጵያ መንግስት በኩል ግን ያኛው እስካሁን ድረስ እልባት ሳያገኝ ተቀባይና ሳያገኝ ቀረ ይህም በሚል ነበር ያነሱት እና እንግዲህ፣ እኔ በእርግጥ የፖለቲካ ሰውም ባልሆንም ግን እንደ ኢትዮጵያዊ መልስ መስጠት የሚገባኝ ጉዳይ ነበረ እና ጉዳዩ የት ቦታ እንደቆመ ዝርዝር ሁኔታው ላይ ተቀምጠን ብንወያይ በሚል ጠቅላይ ሚኒስትር መለስ በህይወት በነበሩ ጊዜ ፓርላማውንም ሰብስበው፣ ዲፕሎማቶችን ሰብስበው፣ የሃይማኖት መሪዎችን በሙሉ ሰብስበው እንዳወያዩ አስታውሳለሁ። እዛ ላይ እኔ ቆሞ ይመስለኛል። ለዛ ፖዘቲቭ መልስ ወይም ደግሞ ያንን ሀሳብ የሚደግፍ መልስ በኤርትራ በኩል አልቀረበም ነበር። የቦርደር ኮሚሽኑ ወይም ደግሞ የድንበር ኮሚሽኑ የወሰንልን ውሳኔ ስላለ በዛ መሰረት ብቻ ነው መወያየት ያለብን የሚል ስለነበረ በሚል በእኔም በኩል መልስ ሰጠው። ጉዳዩ ብዙ ከሄደ በኋላ በአሁኑ ሰዓት እንግዲህ ይሄ ችግር የሰላሙ ችግር እንዳለ ነው እና የዓለም አብያተ ክርስቲያናት ምክር ቤት በዚህ አጋጣሚ እዚህ መጥታቸዋል። ትልቅ ድርጅት ነው ይሄን ነገር ወስዳችሁ ብታዩት በጋራ ብታዩት እና የሰላሙን በሁለ በእኛም በኩል በዛም በኩል ያለውን ብታዩት የሚል ሀሳብ ሰጠውን። እንግዲህ ያንን ወስደን ላለቆቻችን ጋር ተወያይተን መደረግ የሚችለውን ነገር እናደርጋለን ብለን ነው እንግዲህ የተመለስነው እኛ። ዶክተር ንጉሱ እንግዲህ በኤርትራ አብያተ ክርስቲያናት በኩል ያለውን ሰምታችኋል። አሁን እርስዎም በእነሱ በኩል የተንጸባረቀው ሀሳብ በሀገሪቱ የሚንጸባረቀውም ሀሳብ እንደሆነ ነው የጠቆሙት። በኢትዮጵያ በኩል ያለውን ለመስማት ከኢትዮጵያ አብያተ ክርስቲያናት መሪዎች ጋር የምትነጋገሩበት እድል አለ። እንግዲህ ከዛ ቀጣይ የሆነ ማለት ነው የዛኛው ጉብኝታችሁ ቀጣይ በሆነ እዚህ ወደ ኢትዮጵያ በመምጣትም ተመሳሳይ ጉብኝት አድርጋችሁ በኢትዮጵያ አብያተ ክርስቲያናት መሪዎች በኩል ያለውን ሀሳብ የመስማት ፕሮግራም ይዛቸዋል? አዎ ፕሮግራም ይዘናል። ለዚህ ተብሎ አንድ ቡድን ይመጣል በቅርብ ጊዜ ውስጥ ምናልባት በሳምንት ባልሞላ ጊዜ ውስጥ አንድ ቡድን ወደዛው ይመጣል። ይሄን ነገር ለማየት ከእኛ አባቶች ጋር ለመወያየት ማለት ነው። እንግዲህ ይሄ በሙሉ ሲሆን፣ ከመንግሥት ጋር ቀደም ብዬ እንዳልኩትም ውይይታችን በቤተ እምነቶቹ ዙሪያ ሄደን አባቶችንም እንደገና ሌሎችንም ከኦርቶዶክስ ውጭ ያሉትንም እምነቶች፣ የካቶሊክንም፣ የመካነ ኢየሱስ ቤተ ክርስቲያንም፣ የእስልምናንም ሁሉን የሚመለከት ጉዳይ ስለሆነ በዛም በኩል የቀረበልን በዚሁ ነው በእለቱ እስልምና መሪው ስላልተገኙ ነው። በራሳቸው ችግር ስላልተገኙ እንጂ ኤርትራ ውስጥ በዛን ሰዓትም የጉዳይ እሳቸው አባል የሆኑበት ፎረም ነበር የተጠራው። እና ስለዚህ እኛም በዚህ በኩል ያለውን አይተን በእኛ በኩል ስ ምንድን ነው የሚለውን ነገር ለማየት እቅድ ተደርጓል። እዚሁ ውስጥ ትልቅ ስብሰባ አድርገናል። እኛም ራሳችን ከተመለስን በኋላ ከኃላፊዎቻችን ጋር በሰፊው ተወያይተናል። እነሱም ፖዘቲቭ የሆነ አመለካከት ነው። ሰላም ለማምጣት እስከሆነ ድረስ ለምን ጥረት አይደረግም? ስለዚህ በኢትዮጵያ በኩል ያለውን በሰፊው ማየት አለብን። መጀመሪያ ከሃይማኖት መሪዎቹ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዓለም አብያተ ክርስቲያናት ብቸኛዋ መስራች ናት። ከሰብሰብሳራን ወይም ደግሞ ከሰሃራ በታች ያሉ አፍሪካ ሀገሮች በአስራ ዘጠኝ መቶ አርባ ስምንት እንደ አውሮፓውያን ዘመን አቆጣጠር ዴሌጌሽን መላክ የቻለች ብቸኛዋ መስራች ናትና ትልቅ አክብሮት ነው ያላቸው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዚህ መስሪያ ቤቱ ስለዚህ፣ ከዚህ አኳያ ያንን ሪኮግኒሽን በመስጠት ቤተ ክርስቲያኗን፣ ፓትርያርኩን እና ሌሎችንም አብረው ያሉትን የእምነት መሪዎች ለማወያየት አንድ ቅር ተይዟል። እንግዲህ ዶክተር ንጉሱ የተረዳሁት ከገለጻዎት የተረዳሁት በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው አማካኝነት በሁለቱ ሀገሮች መካከል ሰላም የማምጣት ሂደት በዓለም አብያተ ክርስቲያናት ምክር ቤት ተጀምረዋል የሚል ነው። ተረድቼዎት ከሆነ በትክክል ይህ እንግዲህ እርስዎም እንደሚያውቁት ፖለቲካዊ ውሳኔ የሚፈልግ ነገር ነው፣ ሰላም የማምጣቱ ሂደት። የሃይማኖት ተቋማትና መሪዎች ደግሞ ፖለቲካዊ ውሳኔ ላይ ተጽዕኖ የማሳደር አቅማቸው ውስን ነው እና ከዚህ አንጻር ምንድን ነው እናንተ ተስፋ የሰጣችሁ? በዚህ መንገድ ውጤት ሊገኝ ይችላል የሚል ተስፋ እንድትሰልቁ የሚያደርጋችሁ ምንድን ነው? አዎ እንግዲህ በመጀመሪያ ደረጃ ማየት ያለብን በአንድ ሀገር ውስጥ የሚኖር ሕዝብ ከፖለቲካ መስተዳደሩ ወጥቶ ሊኖር አይችልም። ምንም ቢሆን ያለው የፖለቲካ አስተዳደር ውስጥ ነው ሁሉም፣ አንድ ዜጋ ያ ማንኛውም ዜጋ የሚተዳደረው እና የሃይማኖት መሪዎች ደግሞ እንደ የ እምነታቸው የራሳቸው ኮንስቲቲዩንሲ ቢኖራቸውም ካለው መንግስት ፖሊሲ ጋር ካለው መንግስት አሰራር ስርዓት ጋር ነው የሚሄዱት ስራቸው። ከዛም ባሻገር ደግሞ ምናልባትም ቤተ እምነቶችን ለየት የሚያደርጋቸው ምንድን ነው የራሳቸው የሆነ በተለይ በሰላም ዙሪያ በመሳሰሉት ነገሮች ዙሪያ ቅድሚያ ሰጥተው የሚንቀሳቀሱበት ሁኔታ፣ የፖለቲካውም አመራር ይሄንን የሰላምን ጉዳይ ሊቀበል የሚችልበት ሁኔታ፣ ሀገርን በሚጠቅም መልኩ ተገናኝተው ስለ ሰላም ውይይት እንዲያደርጉ ምክር የሚሰጡበት ሁኔታ የሚያመቻችን ሁልጊዜ የሃይማኖት መሪዎቻችን ናቸው፣ በየትኛውም ቦታ። ይሄ ደግሞ በተለይ በኢትዮጵያ ኦርቶዶክስም በሌሎቹ እምነቶች በሀገር ሀገራችን የታወቀ ነው። የእርቅና የሰላም ጉዳይ ከመጣ ቅድሚያ የሚሰጠው ቤት ነው። በቤት ደረጃ እንኳን በቤተሰብ ደረጃ እንኳን ምናልባት የነፍስ አባታችን የነፍስ አባታችን ይምጡና ይሄን ነገር ይፍቱት ነው። በቀላሉ የሚፈታበት ሁኔታ ነው። ይሄ ባህላችን ነው። ይሄ ባህል ደግሞ የእኛ የኢትዮጵያን ብቻ ባይሆን ሳይሆን የኤርትራም የኤርትራውያንም ባህል ነው። ምክንያቱም ተቀራራቢና አንድ አይነት የሆነ ባህል ነው ያለ መሆኑን ለመናገር ስለዚህ፣ የሀይማኖት አባቶች በነገሩ ካመኑበትና ሰላሙ አስፈላጊ ነው ብለው እርግጠኛ ነኝ ይላሉም ብዬ አምናለሁ ከመጡበት ምንም ቢሆን ሁለቱን ሁለቱን የፖለቲካ አመራር ያሉትን ማቀራረብ አያቅታቸውም የሚል ምነስላለን ነው እንግዲህ ይሄንን ማሰብ የቻልነው። ሌላው ግን እዚህ ላይ መጥቀስ የምፈልገው አንዱ ነገር ኢትዮጵያ ውስጥ ሪፖርትድ ሆኗል፣ የእኛ ጉዞ ሪፖርትድ ሆኗል። በተለይ በአንዳንድ ሚዲያዎች፣ አንዳንድ ጋዜጦች ላይ ዓለም አብያተ ክርስቲያናት ምክር ቤት ልዑካን ኤርትራ ሄደው ከኤርትራ መንግሥት ጋር እንደ ተገናኘ ሁሉ አድርገው ነው ያቀረቡት። ያ ስህተት ነው። እሱን ግልጽ ማድረግ አለብን። ማንዴቱም የለንም ከኤርትራ መንግሥት ጋር ለመገናኘት አካሄዳችን በዛ አልነበረም። እኛ በቸርች ነው የተመለስነው፣ ከቸርች ውይይት በኋላ ነው። እዚህ በስህተት ሪፖርት ተደርጓል። ያ እንደው ሚስኮት እንዳይደረግ ብዬ ነው መግለጽ የፈለግኩት። ከዚህ አንጻር አሁን ከተጀመረው ጥረት አንጻር ዶክተር ንጉሱ የኢትዮጵያ የሃይማኖት መሪዎች ወደ ኤርትራ፣ የኤርትራዎቹ ወደ ኢትዮጵያ እንዲመጡ የማድረግ ሀሳቦች ሲኖር ይሆን በዚህ በ አሁን ባለው እና እኛ በምናስበው ደረጃ እዛ ደረጃ የሚያስደርስ መንገድም የለም፣ ሁኔታም የለም። ሪሊ ዚስ ዘ የመጀመሪያው አሴስመንት ነው ይሄ እንግዲህ የመጀመሪያው ፕሬሊሚናሪ የሆነ ስራ ነው። የኛ አባቶች የእኛ ሃይማኖት መሪዎች ከአዲስ አበባ ወይም ኢትዮጵያ ያሉት ከተቀበሉት ይህን ሀሳብ ኤርትራም ያሉት ኦልሬዲ እነሱ ፈቃደኝነታቸውንና ፍላጎታቸውን አሳይተዋል። ሁለቱን አገናኝተን በምን ላይ ነው የምንወያየው የሚለው ነገር ሊሆን የሚችለው ኢትዮጵያም ኤርትራም ሊሆን አይችልም። ከዛ ውጭ ነው የሚሆነው። የት ቦታ እንደሆነ ግን ምንም የተወሰነ ነገር የለም። አሁን ለጊዜው የመጀመሪያው ስብሰባ በዛ መልክ ነው ሊካሄድ የሚችለው። ዶክተር ንጉሱ ለገሰ በዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ ከስዊዘርላንድ ጄኔቫ በስልክ ለሰጡኝ ቃለ መጠይቅ በጣም ነው የማመሰግነው። ስለ ጊዜ ወሳኔ ከድምጥ ሬዲዮ አድመጥሽ። እኔም በጣም አመሰግናለሁ እስክንድር ስትልኝ። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ዜና እረፍት አለ። እንቁጣጣሽ ብዙም አይደለም ካለፈ። ግን አሁን ስለ እንቁጣጣሽ ሳይሆን ነገሩ ወዲህ ነው። እንቁጣጣሽ፣ ትዝታ፣ ፖፖስታ እና በሌሎችም ዘፈኖቿ የምትታወቀው አርቲስት ዘሪቱ ጌታሁን ዛሬ ከዚህ ዓለም በሞት ተለየችን። እንደ መረጃዎች ዘሪቱ ባደረባት ምክንያት ሆስፒታል በሕክምና እየተረዳች ነበር። ለቤተሰቦቿ ለወዳጅ ዘመዶቿና ለአድናቂዎቿ መጽናናትን እንመኛለን

ስለ ዘሪሁን በሌሎች ፕሮግራሞች ሰፋ አድርገን ለማቅረብና ሕይወቷንም ለመፈተሽ እንሞክራለን። ለቤተሰቡ መጽናናት እንመኛለን። አድማጮች አሁን ወደ ሁለተኛው የምሽቱ ቅንብር እናልፋለን። ዛሬ የወጣት ሴት ልጆች ቀን በዓለም ዙሪያ ሲከበር የተባበሩት መንግሥታት ድርጅት በዓለም ዙሪያ ሴት ልጆች የሚገጥሟቸውን ፈተናዎችና ዕድሎች ለማጉላት ዕለቱን ሰይሟል። የዘንድሮ በዓል መሪ ቃል አዳጊ ሴት ልጆች አቅምን ማጉልበትና ማብቃት የሚል ነው። በዚህ ዕለት ሴት ልጆች በዓለም ዙሪያ በተለይ ሰብአዊ ቀውስ በሚታይባቸው አካባቢዎች ለጾታና አካላዊ ጥቃት መጋለጣቸውን፣ ያለ ዕድሜ ጋብቻ፣ ጠለፋና ሕገወጥ ዝውውር ተጋላጭነታቸውን በማሰብ የተቀናጀው ዓለም አቀፍ ዘመቻ በሚቀጥሉት 12 ዓመታት እንዲኖር ጥሪ ያቀርባል። መስታወት አድራጋው በኢትዮጵያ ሴት ልጆችን ጤናማ በሆነ ማኅበረሰብ ውስጥ ማሳደግ በሚል የሚንቀሳቀሱ ድርጅቶች መሥራችና አባላት አነጋግራለች። በኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል በማህበረሰቡ ነባር አስተሳሰብ ለውጥ ላይ ተግተው የሚሰሩ ወጣቶች ናቸው። የሴታዊት ማህበር አባላት በየወሩ ለአንድ ምሽት በመሰባሰብ የሴቶች ችግሮች፣ መብቶችና መፍትሄዎች ላይ ይወያያሉ። የማህበሩ የህዝብ ግንኙነት ኃላፊና አስተባባሪ የሆነችው ራኦል በላይ ስለ ማህበሩ አላማ አስረድታናለች። ሰርክል አለ ሴታዊት ሰርክል የሚባላለ በየወር አንዴ የምናደርገውና እሱ ላይ ሁሉም ሴቶች ትልቅ ትንሽ አይልም ከአርባ ሀምሳ ድረስ የሚደርሱ እና የአስራ ሰባት እና የአስራ ስምንት አመት ልጆችም መጣው ይካፈላሉ እና እዛ ላይ እንደ ነጻ ሴቶች የሚወያዩበት እንደ ሴፍ ስፔስ ነው። ምን ቆጥረው እሱ እና እዛ ላይ ሁሉም ሴቶች የገጠም ለተሰበሰበው ሴት ወንድ አይመጣም። ሴቶች ብቻ ናቸው እዛ ላይ የሚካፈሉት እና በዛው ደግሞ ፕሬዘንቴሽኖች ይኖራሉ በተለያየ ጉዳይ ላይ አብዛኛውን ጊዜ አሁን በቋንቋ ላይ ቋንቋው እንዴት የሴቶች የሴት ልጆችን ኢንካሬጅ እንደማያደርግ አስተያየት ያላቸውን ሰዎች እንጠራና እነሱ እዛ ላይ ያካፍላሉ። እንደዚህ ነው። ይሄኛው አንዱ። ሌላኛው ደግሞ ኦፕን ሴሽን አለን። እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። ትንሽ ከፍ ያለ ነገር የሰሩ ጥሩ ፕሮፋይል ያላቸው ሰዎች እዛ ላይ ያወራሉ እና እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። እስካሁን ብዙ ሰዎች እዛ ላይ ንግግር አድርገዋል። እንደዚህ ነው የሚሰራው። ሌላው ደግሞ ብዙ ነገር ላይ እንሰራለን። ለምሳሌ ትምህርት ቤቶች ላይ ኤክስትራ ካሪኩለም እያዘጋጀን ነው ጀንደር ኤኳሊቲ ላይ የሚያተኩር በሌሎች ጉዳዮችን ላይ በሚዲያ ላይ እንጌጅ በማድረግ ያስተሳሰብ ለውጥ እንዲመጣ ሰዎች መነጋገር እንዲጀምሩ፣ ትክክል መስሎን እየኖርንበት ያለነው ነገር እንዲቀየር የሚያደርጉ ንግግሮችን ወይ ደግሞ ኮንቨርሴሽኖችን እናደርጋለን። ማለት በዋናነት የኛ ሰራ ንቅናቄ ነው። ሀሳብ መፍጠር ኮንሽስነስ ሬይዚንግ እንዳልኩሽ ንቃተ ሕሊናን መፍጠር። ከመጀመሪያው ለወንዶችና ለሴቶች የምንሰጠው ቦታ እኩል ስላልሆነ ወንዶችና ሴቶችን ስናሳድግ የምናሳያቸው ወይ ደግሞ የሶሻላይዜሽኑ መንገድ ትክክል ስላልሆነ ነው ይሄ ነገር መጥቶ የምናየው ኋላለም ብለን ስለምናስብ መጀመሪያ ላይ ነው እኛ አብዛኛውን የምንሰራውና ከመጀመሪያው ልጆቹ ቻሌንጅ የሚያደርጉ የራሳቸውን መብት የሚጠይቁ ራሳቸውን የሚያውቁ ሁሉ ነገር መሆን እንችላለን ብለው የሚያምኑ ሆነው እንዲያድጉ ነው የምንፈልገው። ከተመሰረተ አስራ ሁለት አመት አስቆጥሯል። አዳጊ ሴት ልጆችን በራስ መተማመንን እንዲያጎለብቱ የሚረዱ በተንቀሳቃሽ ምስሎች የታገዙ ትምህርታዊ ታሪኮችን በመስራት ይታወቃሉ። ፀሐይ መማር ትወዳለች የሚል ተከታታይ የሬዲዮና የቴሌቪዥን ፕሮግራሞቻቸው በአዳጊ ህጻናት ሴት ልጆች ዘንድ ተወዳጅነትንም አትርፏል። ከመስራቾቹ አንዷ የሆነችውን ብሩክታዊት ጥጋቡን አነጋግረናት ነበር። ከፀሐይ መማር ትወዳለች ባሻገር አንድ አዲስ ስራ ይዘን መጥተናል። የጥበብ ልጆች የሚባል የቴሌቪዥን ፕሮግራም ጀምረናል እና የዚህ ፕሮግራም አላማው ሴት ልጆችን ማንቃት፣ ህብረተሰቡን ደግሞ ስለ ሴት ልጆች ያለውን አመለካከት ማሻሻል እና ያንንም ደግሞ ህብረተሰቡን እያዝናና በሚያስተምር መልኩ የሚረዳ አይነት ፕሮግራም ነው እና ሶስት ሱፐር ሂሮ የምንላቸው ወይም ደግሞ ልዩ ተሰጥኦ ያላቸውን እንግ ደግሞ በተለያዩ ክም ስንሰማ ሴት ገጸ ባህርያን ሁሌም አጋዥ ወይም ደግሞ ሴቭ የሚደረጉ ሌላ ሰው መጥቶ የሚያድናቸው ናቸው ግን ከሪያሊቲው ሳንርቅ ችግርን ቢኖርባቸው እነሱ ደግሞ ውስጣቸው ኃይል ያላቸው ችሎታ ያላቸው ሰዎች ናቸው የሚለውን አስተሳሰብ በታዳጊዎቹም በህብረተሰቡ ውስጥ ለማስረጽ በዚሁ አይነቱ ለየት ያለ ፕሮግራም ለማቅረብ ሞክረናል እና ለምንድን ነው ይህንን የምናደርግበት ምክንያት እንደምታውቂው የኢትዮጵያ ፖፑሌሽን በጣም ወጣት ነው። ወደ አርባ ሁለት ፐርሰንት የሚሆነው በወጣት የተሞላ ነው። እነዚህ ወጣቶች ደግሞ በተለይ ሴት ልጆች ስታስቲክሱ እንደሚያሳየው አብዛኛዎቹ ትምህርት ቤት አይሄዱም። በአስራ አምስት ዓመታቸው ከአምስት ሴት ልጅ ብትኖረም አንዷ በአስራ አምስት ዓመታት አገባለች። ብዙ ሰዓት ዶመስቲክ ቾር አለባት። ስለዚህ ስኖቶን ሊዘ ኮሚኒቲ እኛ ሴቶቹ ራሳችን ለራሳችን የምንሰጠው ቫሊዩ፣ አመለካከት ምናምን መሻሻል አለበት። ከዛ ነው የሚጀምረው። ስለዚህ ያንን ለማድረግ ከታች ጀምሮ ማስተማር አለብን። እነሱን ጠንካራ አድርጎ የሚያሳይ ፕሮግራሞች መቅረጽ አለብን። ጥቁር ሴት ልጆች ጠንካራ ሆኖ ችግር ሲፈቱ እያዩ የሚያድጉ ልጆች የተሻለ ሰው እንደሚሆኑ፣ የተሻለ ችግር ፈቺ እንደሚሆኑ ጥናቶች በብዛት ያሳያሉ። ስለዚህ እዛ ላይ አስተዋጽኦ ማድረግ አለብኝ በሚል ያንን ነው የምሰራው። ምን ያህል ለውጥ እናመጣለን ብላችሁ ነበር የተነሳችሁት? አሁን ደግሞ ምን ያህል ለውጥ አምጥታችኋል? የት ጋር እንዳላችሁ እንደው እንድትነግሪኝ ብዬ ነው። ለውጥ እንግዲህ በብዙ መልኩ ነው የምናየው። አንድ የእውቀት ለውጥ አለ ወይ? ምን አይነት የእውቀት ለውጥ እናመጣለን? ለምሳሌ ያላቸው ጋብቻ መጥፎ ነው፣ እንደነዚህ አይነት ፋክቶችን ማወቅ አለ። ከዛ ደግሞ የባህሪ የአስተሳሰብ ለውጥ የምንለው ደግሞ አለ። እሱ ጊዜ የሚወስድ ነገር ነው። እኛ ብቻ የሰራነው ስራ ትልቅ ለውጥ አውጥቷል ለማለት አይደለም። ይሄ እንደዚህ አይነት ስራዎች የህብረተሰብ የብዙ ሰዎች ስራ ጥርቅም ነው። ለምሳሌ የእኛን ፕሮግራሞች ያዩ ልጆች እና የእኛን ፕሮግራም ያላዩ ልጆች የእውቀት ሌብላቸው ሲመዘን በግማሽ ያክል ይበልጣሉ፣ በእጥፍ እንደማለት ነው። ስለዚህ ያ የሚያሳየን ምንድን ነው ፕሮግራማችን እስከደረሳቸው ድረስ እነዚህ ታዳጊዎች የእውቀት ደረጃቸው ከፍ ይለብ እውቀት ደረጃቸው ደግሞ በስቲም ባደረገ ቁጥር የአመለካከት ለውጣቸው እያደገ ይሄዳል ማለት ነው። ስለዚህ እነዚህ ያው በጣም ሎም በረጅም ጊዜ ጥናት አስራ አመት በአስራ አምስት አመት ደግሞ ወደኋላ እየተመለስን በዚህ አይነት ፕሮግራም ያደጉ ልጆች እንዴት ነው ትዳር ሲይዙ ማኔጅ ሲያደርጉ ከቤታቸውም በስራ ቦታ ያላቸው ኢምፓወርመንት እንዴት ነው እያሉ እየሰራን እንሄዳለን ማለት ነው ግን ቶፋር አሁን በምናደርጋቸው ጥናት ብ ለውቀት ደረጃቸው ከፍ ብለዋል። ደግሞ እንዳልኩት በእጥፍ ልቀታ ታይተዋል ካላዩ ልጆች። የተባበሩት መንግስታት ዛሬ ባወጣው ጽሁፍ መሰረት አንድ ነጥብ አንድ ቢሊየን ሴት ልጆች ከአዳዲስ ቴክኖሎጂ ፈጠራዎች ጀምሮ በተለያዩ ቁልፍ ሙያዎች ላይ ከፍተኛ ሚና በመጫወት ላይ ይገኛሉ። ሴት ህጻናትን ከሚደርሱባቸው የተለያዩ ችግሮች ለመጠበቅ አቅማቸውን ማጎልበትና ለስኬት ማብቃት የሚለው ቃል መሪ ዓላማ ሆኖ ዛሬ የአዳጊ ሴቶች ቀን ተከብሯል። አሁን ዲሞክራሲ በተግባር በካሊፎርኒያ ሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የመንግሥት ባለሥልጣናትና ተባባሪዎቻቸው ላይ ብቻ ያነጣጠረ የዩናይትድ ስቴትስ ማዕቀብ እንዲጣል ለፕሬዚዳንት ዶናልድ ትራምፕ ደብዳቤ አቅርበዋል። ሰሎም ክፍሌ ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ያገኘውን ምላሽ አካቶ ተከታዩን ለምሽቱ ዲሞክራሲ በተግባር ዝግጅ ይዟል። ፕሮፌሰር አለማየሁ የደብዳቤውን ይዘት በማስረዳት ይጀምራሉ። እንግዲህ የእኔ ደብዳቤ የመሠረቱ ምንድን ነው? ደቡብ ሱዳን ላይ ያተኮረ ማዕቀብ የአሜሪካ መንግስት ባለፈው ሳምንት አድርጎ ነበርና፣ በዛ መሰረት በማድረግ በዘህዋት ወይም ዘራፊ ህዋት በተባለው ኢትዮጵያ ላይ መንግስት ነኝ ብሎ የተቀመጠው ላይም ማዕቀብ እንዲደረግበት ታርጌትድ ሳንክሽንስ ይባላል፣ ወይም ያነጣጠረ ማዕቀብ፣ ያተኮረ ማዕቀብ እንዲደረግበት ነው። ለዚህም መንስኤ ያደረኩት ዘህዋት የተባለው ድርጅት በግሎባል ቴሮሪዝም ዴታቤዝ የሚባለው ወይም የአሸባሪዎች ድርጅት የሚባል መዝገብ ውስጥ በአሸባሪነት የተመዘገበ ድርጅት ነው። እንደውም ባለፈው ዓመት ውስጥ በአውሮፓ አቆጣጠር በነሐሴ አስራ ስድስት ላይ ቡሬ የሚባል ቦታ ምዕራብ ጎጃም ላይ የህወሀት የሚባለው ድርጅት አሸባሪነት መፈጸሙን በዚህ ዓለም አቀፍ መረጃ መሰብሰቢያ ላይ ተመዝግቧል። ስለዚህ አሁን በአሜሪካን መንግስት የውጭ ፖሊሲ አመራር ወይንም አሜሪካ ፈርስ አሜሪካ ትቅረም እንደማለት ነው። በዛ ላይ የሚከተሉት ወይም የትራምፕ አስተዳደር የሚከተለው መምሪያ ሰብአዊ መብትን ዋና መርሆ አድርጎ ለመከተል እንደተደራጀ ይጠቅሳል። ይህም ደግሞ የሀገሪቱ የገንዘብ ሚኒስቴር ለምሳሌ ትሬዥሪ ዲፓርትመንት የሚባለው አፍሪካም ሆነ በሌላም ቦታ ህዝብን ሰላም የሚነሱ በህዝብ ላይ ቆቃ የሚፈጽሙ ሰብአዊ መብት ላይ ረገጣ የሚያደርጉ ሀገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተልን አስፈላጊውን እርምጃ እንወስዳለን ይህንን የምናደርገው ምንድን ነው አሜሪካ ትቅደም የሚለው መምሪያችን የሰብአዊ መብትን ወደ ላይ ከፍ ስለሚያደርግ ነው ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጻፍኩ ደብዳቤ እዚህ ላይ ተመሰረተ ነው ደብዳቤው በኢትዮጵያ መንግስት ተፈጽመዋል ላሏቸው የመብት ጥሰቶች በማስረጃ የተደገፈ ነገር ያቀርባል ካለ ቢያብራሩልኝ እንዴ በደ በደንብ በዝርዝር ማስረጃ ነው ያቀረብኩት። አንደኛ ያው አሁን ባለፈው አመት በኢሬቻ ባህል ላይ የተፈጸመው በብዙሀን መጨፍጨፍና መገደል ላይ የተመሰረተ ነው። የዘህዋት መንግስት የሚለው ምንድን ነው ወደ ሀምሳ ሁለት ሰዎች ነው የሞት ነው የሚባለው ፣ ግን የተረጋገጠው ቁጥር ከአንድ ሺህ በላይ ይበልጣል። ይህንን ደግሞ ከደቡብ ሱዳን ጋር ስናነጻጽረው በጣም ተመሳሳይ ነው የሚሆነው። የዚህ ጥልቂት ጥልቂትና ጭፍጨፋ የተደረገው በሬቻ ላይ፣ አንደኛው ማስረጃ እሱ ነው። ሁለተኛ አስራ ዘጠኝ መቶ ዘጠና ሰባት ወይም በሁለት ሺ አምስት በአውሮፓ አቆጣጠር ላይ ምርጫ በነበረበት ጊዜ ከአንድ ሺህ ሰው በላይ ቆስሏል፣ ተገሏል፣ እልቂት ደርሷል። እንደውም ራሱ የዘህዋት ምርመራ ኮሚስዮን ብሎ የፈጠሩት ጥፋቱን እና ወንጀሉ ማላይ እንደሆነ እነሱ ላይ ቁልጭ ባለ መንገድ አስቀምጦታል። ሌሎችም ደግሞ በሁለት ሺ ሶስት በአውሮፓ አቆጣጠር ጋምቤላ ላይ የተደረገው ከባድ ጭፍጨፋ እና በዛ ላይ ያለቁት ሰዎችን ማስረጃ ሰፋ ብሎ ቀርቧል። አሁን በቅርቡ ጊዜም ቢሆን በአምቦ ላይ ብዙ ወጣት ተማሪዎች መሬታችን አይነጠቅም መሬታችን አይወሰድም ብለው ድምጻቸውን ብቻ ስላሰሙ የእነሱንም መጨፍጨፍ እዛ ላይ ጠቅሻለሁ። ደግሞ አሁን አማራ ክልል እያሉ በሚጠሩትም ላይ ደግሞ እዛ ዋት የፈጸመውን ሰፋ ያለ እስከ ዘር ማጥፋት የሚደርስ አይነት ወንጀል የፈጸመውንም በሙሉ እዛ ላይ አሳቅፌ መዝግቤዋለሁ። በመጨረሻም ፕሮፌሰር አለማየሁ በደቡብ ሱዳን ሰላም ለማምጣት ማዕቀብ መፍትሄ ሊሆን አይችልም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት አጋማሽ ላይ አስታውቋል። ይህ ደግሞ በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ አቋም መሆኑም ተገልጿል። እርሶ ለዩናይትድ ስቴትስ ፕሬዝደንት የጻፉት ደብዳቤ ግን በአዲሲቱ ሀገር ደቡብ ሱዳን በህዝቦቿ ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የተባበሩ በግድያና መፈናቀል እጃቸው ያለበት የመንግስቱ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ በተመሳሳይ ሲሉ በገለጹት ኢትዮጵያ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ መደረጉ ጠቃሚ ነው ይላል። አንደኛ የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ በተመለከተ ያለሁትን አስተያየት ይስጡኝ። ሁለተኛም እንዴት ነው በደቡብ ሱዳን የበጀ ማዕቀብ ለኢትዮጵያም ጥሩ ነው ያሉት? እንግዲህ መጀመሪያ ኢጋድ የሚባለው ድርጅት ዋናው አንቀሳቃሽ የሆኑት የዘዋት ድርጅት አባሎች ናቸው። ይሄ የታወቀ ነው፣ የተረጋገጠ ነው። ኢጋድ እያሉ ያወራሉ እንጂ ስለ ራሳቸው ጥቅም ያወሩ ነው ይመስለኝ። ምን ማለት ነው? እዚህ ላይ ለምሳሌ እንደሚደርሰኝ መረጃ ከሆነ የዘዋት ድርጅት አባሎች በራሳቸው ስም ሳይሆን በዘመዶቻቸው፣ በሚስቶች፣ በሌላው በጓደኞቻቸው ስም እያደረጉ ከፍት ያለ የንግድ ሂደት ያካሂዳሉ የሚባል አነጋገር አለ። ይኸም ደግሞ የነሱ ጄኔራሎች የመሳሰሉትም በእጃዙር ብቻ መንገድ ከባድ ጥቅም እንዳላቸውና እዛ እንደሚያካሄዱ መረጃ ይገልጻል። ሁለተኛ ነገር ደግሞ በደህንነቱ በኩል ካየ ነው ምናልባት ደቡብ ሱዳን ውስጥ ወይ ችግር ቢመጣ ወይንም ምስቅልቅል ቢመጣ አንድ ነገር ቢሆን ግብጽ የደቡብ ሱዳንን ተጠቅማ ወይንም ኢትዮጵያ ተቃዋሚ ካሉ እዛ እየሄዱ አለመረጋጋቱን ተጠቅመው ዘዋትን አስተዳደር ኢትዮጵያ ውስጥ ይቃወማሉ የሚል የዚህም አይነት ነገሮች አሉ። ለእኔ ግን መገመግመው ከሆነ እነዚህ የዛዋት ሰዎች የደቡብ ሱዳንን ኢኮኖሚ የሚያንቀሳቅሱት እነሱ ናቸው ነው የሚባሉ ፣ ስለዚህ የግል ጥቅማቸው ጋር የተያያዘ ነው፣ በዛ ነው እንጂ የሚቃወሙት። እርግጥ የደቡብ ሱዳንን ሰላም መስፈን የሚቆረቁራቸው ቢሆን ስለ ሀገሪቷ ህዝብ የሚቆረቆሩ ቢሆን የዚህ አይነት ነገር አይናገሩም። ነገር ግን ሌላ ምን ይጠበቃል ከእነዚህ ሰዎች? ኢትዮጵያ ውስጥ የሚሰሩትን ስራ ከሆነ እዛም እንዲሰራ የሚያካሂዱ ጁባ ውስጥ ያለው መንግስት የሚሰራው እነሱ የሚሰሩትን ኢትዮጵያ ውስጥ የሚሰሩትን ነገር ነው የሚሰራው። ስለዚህ ሁለቱንም አያዥ ለፕሬዚደንት ትራምፕ ልናገር የፈለኩት ምንድን ነው ጁባ ያለው የሚሰራው እና ዘዋት የሚሰራው ስራዎች አንድ ናቸው። ስለዚህ ያነጣጠረ ማዕቀብ ቢደረግ ግን ሁለቱም ሊያዳምጡ ይችላሉ። ምክንያቱም በኪሳቸው መጣል ማለት ነው። ስለዚህ ሁ የጠቀስከው ነገር ስለ ኢጋድ ብለው የሚያወሩት ነገር ስለ ራሳቸው ጥቅም የሚያወሩ ነው ብዬ ነው ገምተው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ሳን በርናርዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ጠበቃ፣ አመሰግናለሁ። አድማጮች የኢትዮጵያን መንግሥት ምላሽም አግኝቻለሁ። ፕሮፌሰር አለማየሁ በደቡብ ሱዳን መንግሥት ባለሥልጣናት ላይ ብቻ ያነጣጠረው አይነት ማዕቀብ በኢትዮጵያም አምባገነን ሲሉ በጠሩት መንግሥት ባለሥልጣናትና ደጋፊዎቻቸው ላይ ብቻ ያነጣጠረ ማዕቀብ እንዲጣል ይጠይቃሉ ለዚህ ምን አስተያየት አለዎት? ስለ የጠየቅኩት አቶ መለስ አለምን ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ይመልሳሉ። የደቡብ ሱዳን ከተፈጠረ በኋላ ችግሩ ሰላማዊ መፍትሔ እንዲያገኝ ኢትዮጵያን ጨምሮ የኢጋድ አባል ሀገራት ጥረት ሲያደርጉ ቆይተዋል። አዲስ አበባው ስምምነት ተፈርሟል። ስምምነቱን ከመተግበር አንጻር ያጋጠሙ ችግሮች አሉ። ይህንን ችግር ለመፍታት የኢጋድ አባል አገራት መሪዎች ሰኔ ሁለት ሺ ዘጠኝ አመተ ምህረት በተመሳሳይ አዲስ አበባ ውይይት ባደረጉበት ጊዜ የደቡብ ሱዳን መንግስት የጀመረው የብሔራዊ መግባባት ጉዳይ ተጠናክሮ እንዲቀጥል ትጥቅ አንግበው ዱር ቤቴ ያሉ ወገኖች የሰላም ጥረቱ አካል እንዲሆኑ እና የተኩስ ማቆም እንዲያደርጉ ውሳኔ አሳልፏል። የዚያ ውሳኔ አንደኛው አካል የነበረው ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም እንዲሁም ችግሩን የበለጠ አባበሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል። ፕሮፌሰር አለማየሁ ይህን አስመልክቶ ሲናገሩ ደግሞ የኢትዮጵያ ባለስልጣናት ይህን የሚሉት ለደቡብ ሱዳን ህዝብ ተቆርቁረው ሳይሆን ጁባ ውስጥ በተለያየ መንገድ ኢንቨስትመንት ስላላቸውና ትርምስ ቢፈጠር ተቃዋሚዎች በውጭ ሀይሎች እየተደገፉ በዚያ አካባቢ መጠለያ ሊያገኙ ይችላሉ ሲሉ ፈርተው ነው ይላሉ። እስቲ በዚህም ላይ እንግዲህ ለዚህ ጥያቄ መልስ መስጠት የሚያስፈልገው አድማጭ መረጃ እንዲያገኝ ማድረግ ስለሚያስፈልግ ነው። ከዛ ውጭ ፕሮፌሰር አልማርያም ባለፉት ጥቂት ዓመታት በርካታ ጽሑፎች ሲያወጡ ነበሩ። አንዳንዶቹ በጣም ኢትዮጵያዊነታቸውን ሁሉ እንድጠረጥር የሚያደርጉ ናቸው። ስለዚህ እሱን መመለስ አልፈለግም። አጠቃላይ የኢትዮጵያ መንግስት የአሁኑም ብቻ ሳይሆን ያለፉትን ጥታት ሱዳኑ ሰላም እንዲመጣ ጥረት ሲያደርጉ ቆይተዋል። በኢትዮጵያ በኩል የደቡብ ሱዳን ነጻ ውጭ የጦርና የሱዳን መንግስት መካከል የሰላም ስምምነት እንዲፈርም ጥረት ስታደርግ ነበር። ስምምነቱ ተፈርሞ ወደ ትግበራ ተገብቶ ደቡብ ሱዳን እንዳገር ከቆመች በኋላም ተመሳሳይ የሰላም ጥረት ስታደርግ ነበርና አሁን ባለፉት ጥቂት ዓመታት ሲደረግ የነበረው በደቡብ ሱዳን የፖለቲካ ኃይሎች መካከል ያለውን ችግር ለመፍታት የሚደረገው ጥረት የዛ ጥረት አካል ተደርጎ የሚወሰኑ። ይሄ የደቡብ ሱዳን ህዝብም መንግስትም የሚያውቀው ጉዳይ ነው። ብዙም የተደበቀ ነገር የለውም። ደቡብ ሱዳን ውስጥ ባለው ችግርና ጦርነት ምክንያት ከየትኛውም ሀገር በከፋ ሁኔታ የችግሩ ገፈት ቀማሽ የሆን ነው ኢትዮጵያ ናት። ኢትዮጵያ ሰፊ ድንበር ትጋራለች። የጋራ ህዝቦች አሉን። ደቡብ ሱዳን ውስጥ ባለው ችግር የተነሳ ተፈናቅለው ያስጠለልናቸው በመቶ ሺዎች የሚቆጠሩ የደቡብ ሱዳን ወንድሞቻችን፣ እናቶቻችን አሉ። የካለን ውስን ሀብት ላይ ነው እንዲጋሩ እያደረግን ያለ ነው። የስደተኞቹ በአካባቢ መኖራቸው በአካባቢው አየር ንብረት እና የአካባቢው አጠቃላይ ፀጥታ ላይ የራሱ ተጽዕኖ እንደሚያስከትል ከሙሉ ጋር በተያያዘ ያየ ነው ችግር አለ። በጸጥታ መረጋጋት ምክንያት የህገ ወጥ የጦር መሳሪያ ዝውውሮች ሊኖሩ ይችላሉ። አንዳንድ ጸረ ሰላም ኃይሎችም ይህን ምኑ ትርምስ ተጠቅመው ሰላማችንን ለማወቅ ይሞክራሉ። ስለዚህ በአጠቃላይ ደቡብ ሱዳን ውስጥ ሰላም እንዲመጣ ሌት ተቀን መንግስት የሚሰራው በመጀመሪያ ደቡብ ሱዳኖች ወገኖቻችን፣ ጎረቤቶቻችን ስለሆኑ ሰላምና መራጋት እንዲኖራቸው እንደ ጥሩ ጎረቤት እንደ በጎ ጎረቤት መስራት ያስፈልጋል። ምንም አይነት የሰላምና መራጋት ኢትዮጵያ ውስጥ ቢኖር ጎረቤትህ ችግር ባለበት ሁኔታ ላይ ዘላቂ ሰላምም ልማትም ማምጣት ስለማይችል ነው። ስለዚህ ደቡብ ሱዳኖች ሰላም እንዲሆኑ ጥረት እናደርጋለን። ለእነሱ ብቻ ከብሎ የሚደረግ አይደለም። ለኢትዮጵያ ሰላም እና መረጋጋት አገሪቱ ለጀመር ጊዜ ልማት ጥረትም አስፈላጊም ስለሆነ ተደርጎ የሚወሰድ ነው። አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለትብብሮ በጣም አመሰግናለሁ። ሰለሞንና እንግዳውን ሌሎችንም የዝግጅት ባልደረቦችን አመሰግናለሁ። በ19 እና በ22 ሜትር ባንድ እስካሁን እስከ ምሽቱ አራት ሰዓት ስናሰማ የቆየነው ፕሮግራም እዚህ ላይ አበቃ። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው። በእኛ በኩል ነገ ሐሙስ በሦስት ሰዓት እስከምንገናኝ ከባልደረባዬ ሰለሞን ክፍሌ ጋር አዲሱ አበበ ነኝ። ደህና ደው